የሀገሪቱን ሕልውና ለማስጠበቅ የሚደረገውን ሀገራዊ ጥሪ በመቀበል አስፈላጊውን ድጋፍ እናደርጋለን ሲሉ የኦሮሚያ ብሔራዊ ክልላዊ መንግስት ባወጣው መግለጫ አስታውቋል። ቃል አቀባዩ አቶ ጌታቸው ባልቻ ለአሜሪካ ድምጽ በሰጡት ቃል በኢትዮጵያ የሰሜን አካባቢዎች ህወሓት እያደረገ ነው ያሉትን ውጊያም አውግዘዋል። ፀሐይ ዳምጠው ተጨማሪ አላት። የኦሮሚያ ብሔራዊ ክልላዊ መንግስት ባወጣው መግለጫ ህወሓት ለ27 ዓመታት የሀገሪቱን ብሔር ብሔረሰቦች ነጣጥሎ በማጋጨት ጥላቻን ስትዘራ ቆይቷል ብሏል ዜጎችን ያለ ጥፋታቸው ስም እየሰጠ ሲያሰቃየ ነበረና በተለይ የኦሮሞ ህዝብ ሴት ወንድ ሳይለይ ያሰቃየ እንደዚሁም አረመናዊ ድርጊቶችንም ሲፈጽም የኖረ ቡድን ነው ሲል ወንጅሏል። መንግስት የሀገሪቱ ዜጎችን ለመጠበቅ ሲሰራ ቆይቶ ከስምንት ወራት በኋላ የተናጠል ተኩስ አቁም ውሳኔ አሳልፏል ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ የክልላቸው መንግስት ማንኛውንም የሀገር ጥሪ ተቀብሎ ሰላምን ለማስፈን ዝግጁ ነው ብለዋል። የኦሮሚያ ብሔራዊ ክልላዊ መንግስት በሀገር አቀፍ ደረጃ ማንኛውም አይነት ትንኮሳና በሀገር ውስጥ የሚፈጸመው ማንኛውንም ትንኮሳና በውጭም የሚደረግ ማንኛውንም ወረራ የመከላከል ኃላፊነቱን ሲወጣ የነበረ እና ሀገርን ገንብቶ ያቆየ ህዝብ ነው። ስለዚህ ይህ ህዝብ የሚፈለገው ደረጃ ተሳትፎውን እያደረገ እንዳለ ይታወቃል ማለት ነው። ሁሉ አቀፍ ተሳትፎ ነው ሲያደርግ የነበረው። ከግለሰብ ደረጃ እስከ ህብረተሰብ ድረስ የሚያስፈልገውን ድጋፍ ለማድረግ ዝግጅት ሲያደርግ ነው የነበረው። በአንድ በኩል ይህንን ዝግጅቱን በሙሉ በሙሉ እንዲያጠናክር እየተደረገ ነው ያለው። ባለው ሀብቱ እንዲሳተፍ በገንዘብ በሰው ኃይልና በቁሳቁስ ድጋፍ ሲያደርግ ነው የነበረው። ይህንን ድጋፉን አጠናክሮ እየቀጠለ ነው ያለው። ይህንን ከክልል ደረጃ ጀምሮ እስከ ታችኛው መዋቅር ድረስ የማስተባበር የመምራትና በእቅድ የማ ቀናጀት ስራ እየተሰራ ነው ያለው። ይሄንን አጠናክሮ መቀጠል አለበት። በሌላ በኩል ደግሞ ይሄ ሀይል በአንዳ መሆኑን አውቆ ለማንኛውም ወገን ሊቆም እንደማይችል ለማንኛውም ሊወግን እንደማይችል ህዝባዊ ባህሪ የሌለው እንደሆነ እንዲያጋልጥና በየ አካባቢ ይሄንን ሀይል ሙሉ በሙሉ እስኪ ደመሰስ ድረስ ባለው ሁሉ መከላከያ ሰራዊት ጎን ሆኖ መከላከያ ሰራዊቱን የማጠናከር ስራ ለመስራት ዝግጅቱን እያደረግን ያለ ነው። አቶ ጌታቸው አክለውም የኦሮሚያ ክልል ህዝብና መንግስት ኢትዮጵያን በመገንባት ውስጥ የሚመጥነውን አስተዋጽኦ ሲያበረክት መቆየቱን አስታውሰው የሀገርና የህዝብን ሉዓላዊነት፣ ነጻነትን ለማስከበር በሚከፈለው መስዋዕትነት ላይም እራሱን ቆጥቦ አያውቅም ብለዋል። በፌዴራል መንግስት የታወጀውን የተናጠል ተኩስ አቁም አርሶ አደሩ በክረምት ወቅት ተረጋግቶ እንዲያርስ፣ ለዜጎች እርዳታ እንዲደርስና ግጭት እንዳይባባስ ቢሆንም፣ ህወሀት ግን የተፈጠረበትን የጥፋት ስሜት መቆጣጠር አልቻለም ብለዋል አቶ ጌታቸው። ስለዚህ መንግስት ሰላምን ለማስፈን የሚያደርገውን ማንኛውንም ተግባር በመደገፍ የኦሮሚያ ክልላዊ መንግስት የክልሉን ህዝብ በማስተባበር የህዋትን የክፋት ተግባር ለመመከት እየሰራ ነው ብለዋል። ህዝባችንን እያስተባበርን እየንቀሳቀስን በዚህ ጉዳይ ላይ እንዲሳተፍ የማድረግና ወጣቶቹ የሀገር የመከላከል ተሊኳቸውን በዚህ ወቅት በእኛ ላይ የደረሰውን ሀገር የመከላከልና ሀገርን የማዳን ኃላፊነታችንን እየተወጣን ያለንበት ሁኔታ ነው ያለው። ይህንን በተግባራዊነት ለመፈጸም የክልሉ ህዝብ እና የክልሉ መንግስት በዚህ ጉዳይ ላይ ህዝብን እያሳተፈ ዝግጅት እያደረገ ያለበት ሁኔታ ነው ያለው። ጁን ታስኪደመሰስ ድረስ የሚጠበቀውን ሁሉ ለማድረግ ድግጭት እያደረግን ነው የምንገኘው። የኦሮሚያ ክልል የሀገሪቱን ወቅታዊ ሁኔታን በተመለከተ ባወጣው መግለጫ ላይ የሀገርን ሰላም ለማስከበር የኦሮሞ ህዝብና የክልሉ መንግስት በርካታ አስተዋጽኦ ሲያበረክቱ ነበር፣ አሁንም ይቀጥላል ሲል በገለጸው ላይ የኦሮሞ ነጻነት ግንባር የፖለቲካ መኮንን አቶ ያሶ ከበበው ሰላምን ለማስፈን ሁለቱም አካል በጠረጴዛ ዙሪያ መነጋገር አለባቸው ሲሉ አስተያየት ሰጥቷል። እኛ ድርጅትም ሆነ እንደ አንድ ግለሰብ ከድርጅቱ እንደ አንድ ግለሰብ እንዲሁም ከኦሮሞ ብሔር እንደመወለዴ ከምንም በፊት ኦሮሞ ለሰላምና ለሰላም ቅድሚያ ይሰጣል። ግድ ካልሆነና የመጨረሻ አማራጭ ሆኖ እስካልቀረበ ድረስ ጦርነት አውዳሚ በመሆኑ ወደ ጦርነት የሚያስኬዱ መንገዶች እና አስተሳሰቦች በሙሉ ቅድሚያ የሚሰጣቸው ነገሮች አይደሉ። ስለዚህ ውይይቶች ሁሉ በሰላም ግጭቶች ሁሉ በሰላም ጠረጴዛ ዙሪያ በመቀመጥ የፖለቲካ ድርድር በማድረግ የሚፈቱ ቢሆኑ ተመራጭና ተገቢም አማራጩም ጥሩ ይሆናል ብዬ አስባለሁ። በመጀመሪያ ደረጃ ትኩስ አቁም የተደረገው አንድ አካል ብቻ አይን ቢያስፈልግም፣ እንደዚህ በሚል ወይ በድርድር ወይ በሌላ ነገር ሳይሆን አንዱ አካል ብቻ አቁሞ የሚወጣው ጦርነት ጦርነት ቁመዋል ወይም ደግሞ አስቁመዋል ብለን በምንናገርበት ደረጃ ላይ አይደርስም። ዩኒላተራል ወደ ባይላተራል መቀየር መቻል አለበት። ሁለቱም አካል ተስማምቶ ጦርነቱ የሚቆም ከሆነ ጦርነት ቆመ ይባላል። መደረግ አለበት ብዬ ማስበው እኔ ሶስተኛ ወገንም በመሀል ተገኝቶ ሁለቱን አካል የሚያ የሚያደራድር እና ጦርነቱ በሁለቱም በኩል ታምኖበት የሚቆሙበት ሁኔታ መፈጠር አለበት ብዬ አስባለሁ። በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ የትግራይ ግዛቶችን ሙሉ በሙሉ እስኪመለሱ የክልሉ ኃይሎች የሚወስዱትን እርምጃ እንደሚቀጥሉ ተናግረዋል። የፌዴራል መንግስት ኃይሎች ከዚህ በኋላ የትግራይ ስጋት እንዳይሆኑ ለማድረግ የሚያስችል ስራ መስራታችን እንቀጥላለን ስሉ ከአሜሪካ ድምጽ ጋር በሳተላይት ስልክ በነበራቸው ቆይታ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ we